ከኤስቢኤስ አማርኛ ጋር ነዎት። ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አማሪክ ይጎብኙ። ወቅታዊ ጉዳዮች ክሪስቲ ማክቤይን የደቡብ ምስራቅ ኒው ሳውዝ ዌልስን በመወከል ቀጣዩዋ የፌዴራል አባል ለመሆን ተቃርበዋል። ምንም እንኳን የኤደን ሞናሮ የማሟያ ምርጫ ዓለም አቀፉ የኮሮና ቫይረስ ወረርሽኝና የኢኮኖሚ ቀውስ በታየበት እንዲሁም ከተማዋ በሰደድ እሳትና ድርቅ በተፈተነችበት ወቅት ቢደረግም ለማሸነፍ የሚያበቃቸውን ድምፅ ከማግኘት አላገዳቸውም። ወደፊት ያለው ትልቅ ስራ ነው። እኔም ለዚሁ ተዘጋጅቻለሁ። ሁሉንም ከንቲባዎች አውቃቸዋለሁ። ሁሉንም የክልሉን አባላት አውቃለሁኝ። ከሁሉም ጋር ለመስራት ዝግጁ ነኝ፣ ምክንያቱም አሁን ማየት የምንፈልገው ለኤደን ሞናሮ ህዝብ ስራና ውጤት ነው። ማንኛውም ክልል የኤደን ሞናሮ ያህል የተጎዳ የለም። ምንም እንኳን በፖስታ የተደረገው የምርጫ ድምጽ ውጤት ተቆጥሮ ባይጠናቀቅም ሚስ ማክቤን ምርጫውን በቂ በሆነ ውጤት ማሸነፋቸውን ተናግረዋል። ይህ በእንዲህ እንዳለ የምርጫው ውጤት የሌበሩን መሪ አንቶኒ አልበኒዚን አመራር ሊፈትን እንደሚችል የተነገረውን አልበኒዚ አጣጥለውታል። እኛ እኛ የምንለው የኤደን ሞናሮ ህዝብ ለመንግስት መልእክቱን አስተላልፏል ነው። ያንንም አድርጓል። መንግስትም እንደሚገባው ተስፋ አድርጋለው። የምርጫው ድል ውጤትን ትላንትና ይፋ አድርገዋል። እኔ ያልገባኝ ምን ያህል ቁጥርን እንደሚጠብቁ ነው። ነገር ግን መንግስት የኤደን ሞናሮ ህዝብ ያሳለፈውን የስቃይ ዘመን ማጤን ይኖርበታል። ክሪስቲ ማክቤን የእነሱን ድምፅ እንዲሰማ ሁሉንም ጥረት ያደርጋሉ ሲሉ ድጋፋቸውን ሰጥተዋል። ይህ በእንዲህ እንዳለ የኃይል ሚኒስትሩ አንገስ ቴለር ምንም እንኳን ሌበር አሸናፊነቱን ቢያውጅም ውጤቱ ግን አስደናቂ ነበር ብለዋል። አስደናቂ ውጤት ነው። ነገር ግን ለአንቶኒ አልባኒዚ እና ለሌበር ፓርቲ አደጋ ነው ያየነው። ሶስት በመቶ የሚሆነው መሀል ሰፋሪ መራጭ ከእነሱ በተቃራኒ ነው የቆመው። አልባኒዚ በ23 የተለያዩ የምርጫ ጣቢያዎች በመገኘት ወረቀቶችን ለማደል በቅተዋል። በቴሌቪዥንም ሲያስተዋውቁ አይተናቸው ነበረ ሌበር እጅግ ጠባብ በሆነ ውጤት በማሸነፍ በመቶ አመት ታሪክ ውስጥ ተቃዋሚ ለመሆን ተጋፍጦበት የነበረውን አጋጣሚ ለማለፍ በቅቷል። ሌላኛው የሌበር አባል ጆኤል ፊትስጊቨን እንዳሉት የነበረውን ሁኔታ ከግምት ውስጥ በማስገባት ፓርቲያቸው ጠንካራ ስራ እንደሚጠብቀው ተናግረዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ላይክ ያድርጉ፣ ያጋሩ፣ አስተያየትዎን ይስጡ። ኤስፔስ አማርኛ በፌስቡክ